በመጀመሪያ ብርጋዴር ጀኔራል አሳምነው ጽጌ ለቃለ ምልልስ ፈቃደኛ ስለሆኑ በጣም አመሰግናለሁ። የዛሬው እንግዳችንን እንግዲህ አጠር አድርጌ ለአድማጮቻችን ለማስተዋወቅ ብርጋዴር ጀኔራል አሳምነው ጽጌ ወታደራዊ ማዕረጋቸው ተገፎ ከሰራዊቱ ከተባረሩ ከሁለት ዓመት በኋላ በመፈንቅለ መንግስት ሙከራ ተከሰው ከሌሎች ጄኔራልና ኮነሬሎች ጋር የእድሜ ልክ ተፈርዶባቸው ነበር። ዘጠኝ አመት ከታሰሩም በኋላ አሁን ከእስር ከተለቀቁ ሶስት ወር ከ አስራ አምስት ቀን ሆኗቸዋል። ባሳለፍነው ሀሙስ ደግሞ ማዕረጋቸው ከነሙሉ ክብሩ ተመልሶ ጡረታቸው እንዲከበርላቸው ከተደረጉ ሁለት ጄኔራሎች መካከል አንዱ ናቸው። በቤተ መንግስት በተደረገ ስነስርዓት ላይም በክብር ተሸኝተዋል። ወደ ውይይቱ ከመግባታችን በፊት ታሪኮትን እንመልከት። መምህር ነበሩ ወደ ትግል ከመግባቱ በፊት የት ነበር የሚያስተምሩት? መቼና እንዴት ነው ወደ ትግል የገቡት? መጀመሪያ ዕድሉን ስለሰጣችሁኝ በእጅጉ አመሰግናለሁ። እኔ ወደ ትግል ከመቀላቀሌ በፊት ላስታ አውራጃ ይባል በነበረ አካባቢ ላሊበላ ሃይስኩል ነው ተምሪ ረ ያሰኛ ክፍል ያጠናቀቅኩት ከዚያ በኋላ ያው በቅርብ በሚገኘው የደሴ መምህራን ማሰልጠኛ ተቋም መምህር ሆኜ በገጠሪቱ የወሎ አካባቢ ለአንድ አራት ዓመት አገልግያለሁ። ከዚያ በኋላ በሺህ ዘጠኝ መቶ ሰማንያ አንድ መጨረሻ ነሐሴ ላይ ትግሉ ተቀላቅያለሁ። ትግሉ ያው ወታደራዊና ፖለቲካዊ ስልጠናዎችን ወስጃለሁ። ከዚያ በኋላ ያው ለመጀመሪያ ጊዜ አዋሽ ክፍለ ጦር በሚባል ድሮ ሂድን አሁን በአድን በሚባለው በተደራጁት ሁለት እና ሶስት ክፍለ ጦሮች ውስጥ አንደኛው ሰራዊት ስጥ ሆኜ አገለግል ነበረ። በኋላ ያው ለአጭር ጊዜ ደግሞ ከወታደራዊ ተቋማቱ ወጥቼ የህዝብ አስተዳደር ውስጥ የአውራጃ የሽግግር መንግስት ተወካይ፣ ከዚያ በኋላ ደግሞ በወረዳ መዋቅር ውስጥ የወረዳ አስተዳዳሪ ሆኜ አንድ ስምንት ዓመት ካገለገልኩ በኋላ ክልሉ ስራ አመራር የአማራ ክልል ማለት ነው። ሲፈጠር የዚያ ስራ አስተባባሪ በመሆን ለሶስት አመት አገልግዬ የኢትዮ ኤርትራ ጦርነት በተጀመረበት አካባቢ ቀድሞ ያው ከወታደራዊ እንቅስቃሴ ልምድ ጋር ተያይዞ ያግዳጅ ሰዎችን በማስፈለጉ ከክልሉ ወደ መከላከያ ከተላኩት ሁለት ሰዎች መካከል አንደኛው እኔ ነኝ። እንግዲህ ው የወታደራዊ በአብዛኛው ከዚህ የሚነሳ ይሆናል ማለት ነው። የዛን ጊዜ በኢትዮ ኤርትራ ጦርነት ጊዜ ወደዛ ተላኩ። እርሶ ግን አልተመለሱም፣ እዛው ቀርተው እንደውም ወደ አሜሪካን ሀገር የትምህርት እድል አግኝተው መሄዶት ይነገራልና ለምንድን ነው እዛው የቀሩት? የነበረው ወደ አስተዳደር ስራ ያልተመለሱት? ከዛ በኋላስ ምን አይነት ስልጠና ነው ያገኙት አሜሪካን ሀገር ውስስ አብሮ የሚፈጠርና እንዲሆን የሚፈልጊው ነገር ይኖራልና ቀደም ሲልም አዋሽ ክፍለ ጦሩ ውስጥ የሰራዊት አባል በነበርኩበት ጊዜ ያው በውትድርና ስራ ለማገልገጡ ፈቃደኛ ነበርኩኝ። ከዚያም በኋላ በዚህ አጋጣሚ ደግሞ ጦርነቱ እንደጀመር ስቀላቀልም በዚያው የመቀጠሉ ፍላጎት በውስጤ አድረዋል። አገርን፣ ወገንን ማገልገል ህይወቴ ውስጥ ትልቅ ቦታ የሚሰጠው ስለነበረ በዚያ መንገድ ቀጥዬበታለሁ እና በዚያም መንገድ ከቀጠልኩ በኋላ ለኢትዮጵያ ለመጀመሪያ ጊዜ የአሜሪካ መንግስት አንድ እድል ሰጥቶ ነበረ። ይሄ በንጉስ ጊዜ አልነበረም፣ በደርግም ጊዜ አልተሰጠም። ለመጀመሪያ ጊዜ የዚህ እድል ተጠቃሚ የሆንኩት እኔ ነኝ። ይህኛውም ፔንስልቬኒያ የሚገኘው የዩናይትድ ስቴትስ አርሚ ዋር ኮሌጅ ነው። ለመጀመሪያ ጊዜ ነው ይሄን እድል የሰጠው እና እዚያ አንድ አመት ከስድስት ወር ቴክሳስ አንድ ስድስት ወር እዚያ ደግሞ አንድ ዓመት ከፍተኛ የሆነ ወታደራዊ ትምህርትና ስልጠና ወስጄ ወደ አገር ቤት ተመልሼ የመከላከያ ዩኒቨርሲቲ ያሉ ኮሌጆችን የሚያስተባብር ዩኒቨርሲቲ ስለነበረ የእሱ ኃላፊ ሆኜ ነው የቀጠልኩት። ወታደራዊ ስልጠናውን ካገኙ በኋላ የመከላከያ ዩኒቨርሲቲ ፕሬዚዳንት እስከመሆን ደርሰዋል። ዩኒቨርሲቲ ይሄ ዩኒቨርሲቲ እንዴት ነበረ የትምህርት እድል የሚሰጠው? ለመማር እድሉን የሚያገኙ ወይም እድሉ የሚሰጣቸው ተማሪዎች የሚመለመሉበት መደበኛ የሆነ በሀገሪቱ ያለ የትምህርት ሚኒስቴር አሰራር ነው ወይስ እንዴት ነበረ? አምስት ተቋሞች ነው ኦልሬዲ በመከላከያ ዩኒቨርሲቲ ውስጥ የነበሩት ተቋሞች። እነኚህ ተቋሞች ትምህርት ሚኒስቴር የሚያወጣቸውን ሰርቶች አሟልተው ከዚያ በላይ ደግሞ ለወታደራዊ ስልጠና ብቁና ፍላጎት ያላቸው የሀገሪቱ ወጣት ተማሪዎች ናቸው የሚመለመሉ በሁሉም ክልሎች ይህ እድል ይሰጣል። ይሄን ድል እንግዲህ ልማብቂያ ስልጠናዎች ተሰጥተው ተጨማሪ ድጋፍ ተደርጎላቸው ኢንጂነሪንግ ኮሌጅ፣ ጤና ሳይንስ ኮሌጅ፣ ሪሶርስ ማኔጅመንት ባል አንድ ፋካልቲ ነበረን። እሱም ጋር ሜጀር ጀነራል ሙዜታ ቴክኒካል ኮሌጅ ነበረን። እነዚህ ብቻ ብቁ የሆኑትን ትምህርት ሚኒስተር መስፈርት መሰረት እየታገዙ የሚመጡበት ሁኔታ አለ። ከዚህ ውጭ ልዩም ድጋፍ ተደርጎላቸው የሚካቱት ተማሪዎች ይኖራሉ። ከመከላከያ የሰው ኃይል ጥረት ጋር ተያይዞ ዋናው ዓላማው የመከላከያን ክፍተቶች መሙላት ስለነበረ ይሄንን ለመሙላት ያው እንግዲህ መስፈርቶቹንም እንደ ሁኔታው እያሻሻሉ ተጠቃሚ ለማድረግ ያው ጥረት ይደረግ ነበረ። በአብዛኛው ያው መስፈርቶቹ የሀገራችን ትምህርት ሚኒስቴር መስፈርት ሆኖ ያው የሚያገለግሉ ነበሩ። እንግዲህ ከነበርኩበት ጊዜ ድረስ በዚህ ዩኒቨርሲቲ ኃላፊነት ላይ ያሉ ነው ማዕረጎት የተገፈፈው እና ስራ ያቆሙት ለምንድን ነው? ማዕረጎት የተገፈፈው እንግዲህ ይሄኛው ብዙ ታሪክ ይኖረዋል። አንዳንድ ግጥሞሽም በመካከሉ ይኖራሉ እና በአብዛኛው ያው ጠቅላላ ያለው የሰራዊት ሁኔታ የሚታወቅ ነው እና እዚያ ጋር አንዳንድ የማስተካከያ የማሻሻያ ወይም ደግሞ ነገሮችን የበለጠ ሀገራዊ ጠቀሜታ በሚኖራቸው መንገድ እንዲቀጥሉ ለማድረግ ያው የሚደረጉ ጥረቶች ይኖራሉ። በዚህ መካከል ደግሞ ግጭቶች፣ አንዳንድ ኮንፍሊክት ኦፍ ኢንተረስትስ እንዲሆን የሚፈለገው ና አክቹዋሊ የሆነው የሚሆነው ነገር አለመጣጣም ያጋጥማል እና በዚህ መካከል ያው ሌሎችን ሀገራዊ ምርጫዎች ምናምን ተጨማምረውበት ያ የተፈጠረው ቀውስ አንዳንድ ወገኖችን የበለጠ እንድንጎዳ አጋልጦ የሰጠበት ክስተት እንዳለ እንረዳለን። አንድ ወይ ደግሞ ከዚያ ብቻ የተያዙ ሁኔታዎች ሳይሆኑ ሌሎችም ተጨማምረው ያው የተፈጠረ ውጤት ይመስለኛል። ለጊዜው ከዚህ በላይ ለመሄድ ትንሽ እቸገራለሁ። አዎ፣ እንግዲህ እኔም ከመልሶት ለመረዳት እንደሞከርኩት የተደፋፈነ ና የተሸፋፈነ እንደሆነ ይሰማኛል። ነገር ግን እንደው ግልጽ ለማድረግ ያህል የተወሰነ ማብራሪያዎችን ቢሰጡን ገፋ አድርጌ ልጠይቆት ነው። መግቢያ ላይ ታሪኮትን እንደነገሩን፣ በተለይ ደግሞ አሁን ለመጀመሪያ ጊዜ አሜሪካ ለኢትዮጵያ የወታደራዊ ትምህርት እድል ስትሰጥ የመጀመሪያ ተጠቃሚ ነበርኩ አሉ። በፊት በወሎ በአስተዳደር ስራ ላይም እያሉ ተፈልገው የተጠሩ ጄኔራል እንደሆኑ እየገለጹልን ነውና እነዚህ ነገሮች የማዕረግ መገፈፍን ሊያደርስ የሚችል ነገር ምን ብርቱ ጉዳይ ቢሆን ነው? ያ እንደዚያ ይሆናል የሚል የሁላችንም እምነትና ግምት ፈጽሞ አልነበረም። ምናልባት ከምርጫና ከህዝብ እንቅስቃሴ ጋር ተያይዞ ምናልባት እዚያም ውስጥ ትንሽ የተለያየ አመለካከት ይኖራል ተብሎ በስጋትም ታይቶ ሊሆን ይችላል። ከዚህ ውጭ ደግሞ ነገሮች ሌላው አካል የሚያቸውን እኛ ልናያቸው አንችልም። ሆኖም ግን የተወሰደው ድምዳሜ እና የተደረሰበትን ፍጹም ፍጹም ስህተት የአንድ ሀገር የሰራዊት ሂደትና ህግጋቱ ትንሽ ተቃውሞ ተ ተቆጣጣሩ የቆመ ውሳኔ ነው የተሰጠው። ይሄ እንግዲህ በጊዜው ነገሮችን ለማስታገስ ለማሻሻል፣ ወይ ደግሞ ሌላ መንገድ ነገሮችን ለማስተዳደር የተሞከረበት አንደኛው መንገድ ይሆናል የሚል ግምት አሳድር ያለሁ ከዚህ ውጭ ግን ለዚያ የሚያበቃ አንዳችን ነገር እንዳልነበረ የግል ማህደራችንም የሰራዊት የታሪካዊ ህይወታችንም መላው የኢትዮጵያ ሰራዊትን አሳምሮ ያውቀዋል ብዬ አስባለሁ። ያም ስለሆነ ይመስለኛል እንግዲህ ለዛሬው አቀ ደግሞ ለችግ ሁኔታ የደረስ ነው። በሰራዊቱ ውስጥ የነበረው ግጭት የእርስ በርስ ሊሆን ይችላል። ወይም ደግሞ ያው እርምጃ ተወስዷቱ የኢትዮጵያ መከላከያ ሰራዊት ከውጭ ሲታይ መነሻ የምናደርገው በምናነጋገራቸው ሰዎች የሚሰጡትን አስተያየት ና ሰብዓዊ መብት ተቋማት የሀገር ውስጥም የውጭውም በሙሉ የሚሰጡትን አስተያየት ነው። ና የኢትዮጵያ መከላከያ ሰራዊት በተለይ ከኢትዮጵያ ውስጥ ከሚደረጉ የተቃውሞ እንቅስቃሴዎች ጋር ከውጭ ያለ ሰው ሲያየው በሚወሰዱት እርምጃዎች የቱንም ያህል እንግዲህ እርሶም ማዕረጎት ቢገፈፍም ውስጥም ያለው ፍጥጫ የቱንም ያህል የተካረረ ቢሆንም የሚሰማው ዝርዝር መረጃ ስላልሆነ የሚወቀስ በተለይ በዜጎች ላይ ይወስዳል በሚባለው እርምጃ ና በእንደዚህ አይነት ጉዳዮች ራሶትን የቱ ጋር ነው የሚያስቀምጡት? እንግዲህ ዞሮ ዞሮ አንድ የሀገር መከላከያ ሰራዊት የተደራጀበት የተገነባበት የሚሰለጥንበት የሚተዳደርበት የራሱ የሆን ህግ አለው ከሀገሪቱ ህገ መንግስት የሚፈልቅና የሚወጣል። እና እነኝህን አክብሮ የመሄድና ያለመሄድ ጉዳይ ነው። ወታደርን ከሌላው ተቋም የሚለየው ነገር በህግና በስርዓት ፈለግንም አልፈለግንም፣ ለሀገሪቷና ለህዝቡ ሲባል ይሄ ተቋም በዚህ መንገድ እንደ ሌላው ዓለም ተቋም የሚገነባ ተቋም ነው። አንዱ ችግር ምናልባትም ከህግ ጋር ተያይዞ የሚመጣ የህግ የበላይነትን ህገ መንግስታዊ ስርዓቱን እሱን መነሻ አድርጎ መሄድና ለመሄድ ጋር ያለ ችግር ይመስለኛል። ሁለተኛው እንደ ማንኛውም ሀገር ሰራዊት ያው የአፍሪካ ውስጥ ያለ ታዳጊ ሰራዊት ነው። ድሮ እርሾ ሳይኖር በአዲስ መንገድ የተደራጀ እንትን ነው። ብዙ እንቅፋቶች እና ችግሮች እንደሚያጋጥሙት ግምት ውስጥ ሊገባ ይገባዋል። ብዙ ቶሎሬት የሚደረገውም እነኚህ መነሻዎች እንደ በቂ ነገር ስለሚወሰዱ እና ሌላ መሻሻል እድሉም ወደፊት ይሰፋል የሚል እምነት ስለምናሳድር ነው። ከዚያን ግን እኔ የማየው ወደፊት በርካታ ነገሮች መስተካከል ያለባቸው ከሕግ የበላይነት አንጻር ብዙ ስራዎች አሁን እየተሰራ እንዳለ ያንዳንድ ነገሮች እንሰማለን። ከውጭ ግን ሕግና ሕግ ብቻ አሰራርና አሰራር ብቻ የሚታይበት ተቋም እንዲያገለግል ብዙ ስራን የሚጠይቅ ይመስለኛል። እኛ ገር ያው ዳይቨርሲቲው ሰፊ ነው። በእርግጥ ከኛ ሀገር ውጭም አፍሪካ ውስጥ በርካታ እንዲህ አይነት ዳይቨርሲቲ ያለበት ሶሳይቲ እንደ ናይጄሪያ እና ሌሎችም ሀገሮች እናያለን። እነሱ የሚሄዱበት መንገድ ፒውርሊ ወታደራዊ መንገድ ሊወረዱን ነው። ከዚህ ውጭ የፖለቲካ ጉዳይ ጉዳያቸው አይደለም። ምንም ይሁን ምን ከየትም አንግድንጣ ከየትኛውም ዘር ይወለድ እኛ ጋር የመጣንበት ታሪካዊ ሁኔታም ሌሎች ሌሎችም ሁኔታዎች ሄደው በዚያ እንትን ላይ ጣልቃ ማስገባታቸው አይቀርምና ከውጭ እንደምናየው ብቻ ሳይሆን ከውስጡም ብዙ መስተካከሎችን የሚጠይቅ እንደሆነ እገነዘባለሁ። በዚህ በኩል ያለኝ አስተያየት ከዚህ በሰ የሚሄድ ነው። እንዳነሱት ሌሎች የአፍሪካ ሀገሮች የወታደሩን ሁኔታ ይዘው ነው የሚሄዱት፣ እና ውስጥ ደግሞ ያለ ነገር እንዳለ ጠቆም አድርገዋል እና እንደዚህ ያለ አድሏዊ አሰራር ወይም ደግሞ መከላከያ ውስጥ ሁሉም የየራሱን የየራሱን ዘር ይዞ በዛ ነገር የመሄድ አሰራር ነበረው። አዎ ይሄ ወደፊት ፋርዘር የምንነጋገርበት አጀንዳ ይሆናል። ግን ዞሮ ዞሮ ኦልሬዲ ተጽዕኖ ቀላል እንደማይሆን ነገር መገመት ይቻላል። የለም ብለን ምናልባት አሁን ያለው ሁኔታ መካድ ይሆናል። እና እንዲህ እንዲህ አይነት ነገሮች የመሻሻል የመስተካከል እድሎች ይኖራሉ ከሚል እንጂ ይሄኛው ኦልሬዲ ፈጦም ጎልብቶም የሚታይ እንትን ነው። ፕሮባብልም ሌላውም ላይ ጫና እያሳደረ ያለው ያ ሁኔታ ይመስለኛል። አሁን ካለው የአስተዳደራዊና አዲስ አመራር ከማደራጀት እና እንትን ከማድረግ ጋር ያስተካክሉታል የሚል ትልቅ ተስፋ አለ እንጂ ይሄ ሁኔታዎች ነበሩበት የለም ማለት ሊሆን አይችልም። የመከላከያ ሰራዊት ሲባል የመከላከያ ሰራዊት እንዳለ ሆኖ በስሩ የሚጠሩ ኦፕሬሽኖች ይኖራሉ። ስም እየተጠቀሱ የሚዘረዘሩ በመከላከያ ሰራዊት ስር በዚህ የመከላከያ ሰራዊት ስር የልጆቻቸው፣ የቤተሰቦቻቸው፣ የዘመዶቻቸው፣ የጓደኞቻቸው፣ የወገኖቻቸው ህይወት በማለፉ ምክንያት አሁን ቤታቸው ቁጭ ብለው በሐዘን ላይ የሚገኙ ሰዎች ይኖራሉ። በተደጋጋሚ ያናገረናል እና እነሱ ሰዎች ምናልባት እንግዲህ ቅሬታቸው በቀጥታ ከመከላከያ ሰራዊት ወይም ከታጠቀው አካል ጋር ሊሆን ይችላል። እንደዚህ አይነት ነገሮች በምንድን ነው የሚታረቁት? እንግዲህ ያው የፍትህን ማጣት የሚክሰው ያው ፍትህን ማግኘት ነው። ጊዜም ቢሆን ያለፈውን ለማካካስ ባንችልም ወደፊት ግን ስህተቶች እንዳይደገሙ ለማድረግ ተቋሞች እርምት እርምጃ ሊወስዱ ይገባል። መቼም በኃይልና በኃይል የተሻለ ስርአትን ማምጣት ይቻላል ተብሎ የሚያምን መንግስትና ሰራዊት በዚህ ዘመን ይኖራል ብዬ አላምንም። ስለዚህ ተቋሞች እንደተጠበቁ ሆነው ከዚህ በላይ ግን ደግሞ ሰላምን ለማምጣት የጎደለን የፍትህ መታጣትና የሞራልም የአካልም የህይወትም አደጋና ጉዳት የደረሰባቸው ወገኖች የሚካካሱበትን ስርዓት ወደፊት መሻት ይጠይቃል ብዬ አስባለሁ። ለምሳሌ ደቡብ አፍሪካ ውስጥ ተመሳሳይ የሆነ ሁኔታ እኛ አገር ባይኖርም፣ ግን ደግሞ ፍትህ በማጣታቸው የእርቅ አፈላላጊ ኮሚቴዎች ተቋቁመው አካል የተለያየ ድጋፍ በማድረግ ላይ እንዳሉ ና እንደነበሩ እንሰማለን። እኛም ጋር ደግሞ ወደፊት ይሄ ሁኔታ የበለጠ እየተጠናከረ ሄዶ ፍትህ የተነፈጉ ወገኖች በተለያየ መንገድ ጠዋሪ ቀባሪዎቻቸውን፣ ደግሞ ደጋፊዎቻቸውን ያጡ ወገኖች ብቻ ከሁኔታዎች አለመመቻቸት ጋር ተጽዕኖ በሚታሰቧቸው ወገኖች የተለየ ድጋፍ ወደፊት የሚያገኙበት እድል ካለ ያው የሚመጣው እና የተሻለው ስርዓት ወይም ደግሞ በሂደት የፍትህ ስርዓት መጎልበት ጋር ተያይዞ ከዲሞክራሲያዊ ስርዓት መጠናከር ጋር ተያይዞ የሚታይ ነው ነው የሚታይ እና ለጊዜው በዚህ መንገድ ህይወት ታቶ ከሆነ ገንዘብ አይመለሰውም። ህይወትን አካላችን አተንም ከሆነ የአካል ጉዳታችን ገንዘብ ሊያካክሰውና ሊመልሰው አይችልም። የሰው ልጅ ህይወት ውድ ነው። የሰው ልጅ አካል ውድ ነው። በቃ አንዴ ነው የተፈጠርነው አንዴ ነው የምንኖረው ለዚች ደግሞ ምድር አንዴ ያገልግለን ነው የምናልፈውና ይህን እድል የምንነፈግ ከሆነ የፈለገው ካሳ ቢመጣ ለእኔም ለሌሎችም የተሟላ ምላሽ ይሆናል ብዬ አላስብምና አጠቃላይ ግን ወደፊት የተቻለ ሁኔታ ሲፈጠር ያያ ያካክሰዋል ብዬ እገምታለሁ፣ አምናለሁ። ዞሮ ዞሮ የመከላከያ ሰራዊት ያው አንድ ሀገር መጨረሻው ደጀን የሀገር ሉዓላዊነትን የሚያስገብር ከፍተኛ ተቋም ነው። መንግስታትም ደግሞ ለዚህ ተቋም ከፍተኛ የሆነ ሀብት እያፈሰሱ በየጊዜው እንዲበቃ እያደረጉ የሚሄዱበት እና የሚመሩት ተቋም ይሄ ነው። ስለዚህ እኛማ ገርዛ አቅማችን የፈቀደውን ያህል የህግ የበላይነት እንዲከበር፣ ሰዎች በብቃታቸው ብቻ ዜጎች የሚለኩበት ተቋም እንዲሆን የማድረግ ጉዳይ፣ ከሲቪሉ ጋር ያለን ግንኙነት የተበጠሰ ነው ማለት አይደለም። የህዝቡን ስሜት መከላከያ ጋር ይዘን እንገባለን። መከላከያውን ስሜት ህዝቡ ጋር መግባት አይቀርም። ይሄ በህግ ቢደነገግም ተፈጥሯዊ ነው እና ቦርደር ማስቀመጥ አይቻልም እና ግን በተቻለ መጠን በህግና በህግ የሚሄዱ ጉዳይ ተሰምሮበት ሌሎችንም የበለጠ ሁሉንም ህዝቦች የተሻለ ደረጃ ላይ የሚያደርስ ወታደራዊ ብቃት የመፍጠር ጉዳይ የማያሰልፍ ጥረት ነው የሚሆነው እና ቅድሚያ ዞሮ ዞሮ ለሀገርና ለወገን ሀይልን የማሰለፍ ጉዳይ ትኩረትና ቅድሚያ ሊሰጠው የሚገባ ነው። ጣልቃ ገብነቱንም ሌሎችም ነገሮች ካሉ እነህ ነገሮች አስወግዶ የሚሄድ ጉዳይ ያው በስፋት እንደሚጠበቅ እገምታለሁ። ከዚህ ውጭ ደግሞ ያው ወደፊት የምናያት ኢትዮጵያና እድገት ጋር ተያይዞ እንዲፈጠር የምንፈልገው የታላቅ ሀገር ስራዊት ለማየት ድሉ ይኖረናል ብዬም እገምታለሁ። ሁለት አመት አካባቢ ቆይተው ማዕረጎት ከተገፈፈ ቆይተው ነው ወደ እስር ቤት የሄዱት። እሱም ደግሞ መፈንቅለ መንግሥት ሊያደርጉ ነው በሚል ተከሰው ነው። ስለ ክሱ ሁኔታ ሊያብራሩልን ይችላሉ? እንግዲህ ክሱ ያው ሂደት የሚመለከታቸው አካሎችን ያይተውታል። ይህ ሁኔታ በዚህ ደረጃ እንድንገኝ እና በዚሁ ውሳ እንዲሰጥ የሚያደርግ እንትን ሁኔታ ነበረ ብሎ ማስቀመጥ አይቻልም። አንድም ነገር የተፈጸመ ወይም ደግሞ እንደ ክስተትም የታየ ነገር አልነበረም። ግን ዞሮ ዞሮ ያው የፍትህ ሂደቱን እና የፍትህ ስርዓቱን ጥያቄ ምልክት ውስጥ ያስገባ ነው። አንድም ነገር ያላደረገ ሀይል ከአንድ አካባቢ ተሰባስቦ ነው ይህ እርምጃ የተወሰደበት። የተወሰነው ሞት ሁላችንም የድ ምልክ ስርዓት ነው የተወሰነብን በፍርድ ቤት ጉዳ ክዳችሁን ስትከራከሩ ነበርና ይሄንን የቀረበባችሁን ክስ ክዳችሁ ነው ስትከራከሩ የቆያችሁት። በመጨረሻም እንግዲህ ተፈርዶባችሁ በእስር አሳልፋችኋል። በእስር ላይ ነበራችሁ። የእስር ቤት ቆይታችሁ ምን ይመስላል? እስር ቤት ውስጥ እንዴት ነበር ቆይታችሁ? የእስር ቤት ቆይታችን በውጭ እንደሚታየው እንደ ማንኛውም እስር ቤት አይደለም። እስር ቤት ቆይታችን እንዲያውም ከፍርዱ በላይ ፍርዱን አክብዶ የሚያሳይ የሰው ልጆች የሰብአዊ መብት ጥሰት በግራድ ያለምንም ታ የሚፈጸምበት ተቋም መሆኑን ነው ያየ ነው። እኔ ለምሳሌ ሁለት ዓመት በአንድ ጠባብ ክፍል ውስጥ ቆይቻለሁ። ይህ በምትፈልጊው ሰዓት ሰዎች መገናኘት ቀርቶ በምትፈልጊው ሰዓት አይ ማግኘታችን የምትፈልጊውን አየር እንኳን የራቅ ሰርጣስ የሚያደርገው ነገር አታገኝም። ሌሎች ማህበራዊ ግልጋሎቶችን አታገኝም ከ ከተወሰነ አመት በኋላ ነው ወደ አስራ አምስት አስራ ስድስት ሰዎች ጋር መቀላቀለ ጀምር ነው። ከዚያ በኋላ ደግሞ አዲስ አበባ ከቤተሰብ እንድንርቅ፣ ከሕክምና አገልግሎት እንድንርቅ፣ ከሌሎችም አካባቢ ሁኔታዎችን እንድንርቅ ወደ ዝዋይ ነው የተጋርነው ሁላችንም ከተወሰኑ የጤና ችግር አለባቸው ተብሎ በኋላ የተመልሰዋሉ እንጂ እና ያ ያ ሁሉ ፍጹም መብታችንን ፍጹም የተገፋ እና ሰዎች ከውጭ ይሆናል ብለው የማያስቡት ግን ደግሞ እየሆነ ብዙ ነገሮች የሚታዩበት ተቋም ነው ሰው የእስር ቤታችንም ምትን መጨረሻ መጨረሻ ላይ ይዞ አካባቢ የተሻለ ነገር ለማግኘት የአካባቢ መስተዳደር ቢሞክርን ከዚህ ውጭ የነበሩት አመታት ግን ለእኛ በእጅጉ ከባድ ነበሩ፣ ፈተና ነበሩ። ከፍርድ ይልቅ በየቀኑ የምናስተናግዳቸው የሰብአዊ ጥሰቶች ቀላል አልነበሩም። እና እሱ እሱ የህግን የበላይነት የማስከበርና የማክበር ጉዳይ በእጅጉ የሚጻረር ተቋማዊ ሁኔታ አይተናል። ይህንን ሁኔታዎች አልፈንበታል። ስለዚህም ጋር ሰፊ የሆነ የህግ የበላይነት ሰዎች ዜጎች ከተወሰነባቸውና ከተፈረደባቸውም በኋላ አትሊስት ኢንጆይ ሊያደርጉ የሚገባቸውን መብቶች እንዲያገኙ ሰፊ ስራ መስራት ካለባቸው ተቋሞች አንዱ እሱ ነው ብዬ ገምታለሁ። ና እሱን ያሳልፍ ነው እንትን ቀላል አይደለም። ፍርድ ቤት በቀረቡ ጊዜ፣ ፍርድ ቤት ጉዳዮትን በሚከታተሉ ጊዜ፣ በወቅቱ ዘገባዎች እንደሚያመለክቱት እርስ ያቀረቡት ድብደባ እንደደረሰቦት፣ ከፍተኛ አደጋ እንደደረሰቦት፣ በኋላ ደግሞ የማረሚያ ቤቱ ኃላፊዎች ከግድግዳ ጋር ተጋጭተው ወይም እንደዚህ ነው የሚል ምላሽ እንደሰጡበት ያ ሁኔታ መዘገቡን አስታውሳለሁ። እስቲ ምንድን ነበር ተፈጥሮ የነበረው? ከእርሱ አንደበት እንስማው። አይደለም በኛ እድሜና በእኛ ደረጃ ያለው ሰው ቀርቶ በሌላም ደረጃ የሚገመት ሰው የሚያስበውን ሀሳብ ነው። ኦልሬዲ፣ ማረሚያ ቤቱም ወይም ደግሞ ከበስተጀርባ የሚመራው ተቋም የሰጠው መልስ እኔ ብቻ ሳልሆን የኔ የታሰሩ ወንድሞቼ አብረውኝ ያሉ ወደ ሶስት ሰው የተደበደበው በአንድ ምሽት በአንድ ሌሊት። እኔ ብቻዬን ነው ታስሬ የነበረው፣ ሌላው ወንድም ብቻው ነው ታስረው የነበረው። ጀነራል ተፈራ ሻለቃ መኮንንም ዞን ስድስት የሚባለው ነው ታስረው የነበረው። ስለዚህ ማታ ያው በካቴና እያሰሩ አስወጡ። ከዚህ በኋላ ቢሮ ወሰዱ የሚፈልጉትን ነገር አድርገዋል። አንዱ ሁለት ሰው ብቻ ሳይሆን አራትና አምስት ሆነው ነው አንዱን ሰው የሚደበድቡት። የአካል ጉዳት ደርሰዋል። ከገሃድን በላይ ግሃድ ነው። ከሶስትና ከአራት ቀን በኋላ ፍርድ ቤት ነው መቅረብ ቀጠሮ ስለነበረን አቅርበውናል። ፍርድ ቤቱም በጊዜው የውጭ ሚዲያዎችም፣ ሌሎችም አካሎች አካላችንም ናችንም አይተውታል። ስለዚህ ተቋሙ ወይ ደግሞ ማረሚያ ቤቱ የሰጠው መልስ እጅግ አሳፋሪ ነው። በሀገራችን ውስጥ እንዲህ አይነት ተቋሞች ይኖራሉ ብለንም መገመት በእጅጉ ይከብዳል። በእኔ እድሜ ቀርቶ በሌላም እድሜ እንዲህ አይነት አንደኛ ግልዳ ስትጋጭ ግንባር እንጂ የአይን ሽክል አደለም እንትን የሚለው የተፈጥሮን እንኳ አገጋት የሚንጽስ መልስ ነው የመለሱትና ይሄ አፍረንባቸዋል። እንግዲህ ብርጋዴር ጀኔራል አሳምነው ጽጌ ይሄን ያለፉትን የህይወት ታሪኮን ለመቃኘት ሞክረናል። በዚህ ጊዜ ውስጥ እስከሚታሰሩበት ወይም ማዕረጎ እስከሚገፈፍበት ድረስ በከፍተኛ ስልጣን ላይ የነበሩ ሰው ኖት። እና በዛ ስልጣን ላይ ያሉ ሌሎች ዜጎች እንደዚህ ያለ ተመሳሳይ የሰብአዊ መብት ጥሰት እንደሚፈጸም መገናኛ ብዙኃን ዓለም አቀፍ የሰብአዊ መብት ተቋማት፣ የሀገር ውስጥ እንደዚህ ያሉ ነገሮች ይሰማሉ። በመንግስት በኩል ደግሞ እነዛ ድርጊቶች እንዳልተፈጸሙ ማስተባበያ ሲሰጥ ይሰማል። በመጨረሻ እርሶ እስር ቤት ገብተው ደግሞ ይሄ ነገር እኔ ላይ ተፈጸመ ብለዋልና ምን ተሰማዎት? ይሄ ነገር እርሶ ላይ ሲፈጸምና ሲደርስ አንደኛ ውስጥ ሆነች እና ውጭ ሆነች ሲታዩ ነገሮች አንድ ነገር የመሞላት እና ሌላውን ነገር ለማየት ራሳችንን አለማዘጋጀት ነበረ። እኔ ለምሳሌ ማዕከላዊ እስር ቤት ውስጥ እንዲ በጨለማ ክፍል ውስጥ ተቀምጦ ሰዎች ሌሊት እየወጡ የሚደበደቡበት፣ ጥፍራቸው የሚነቀልበት፣ እግራቸው ሚስማር እየተሸከለ ያልሆነ ነገር እንዲናገሩና እንዲመሰክሩ የሚገደዱበት ይሆናል የሚል የደርግ ታሪክ እንጂ የእኛ ታሪክ ይሆናል ብዬ ገምቼ አላውቅም። ያ ሁኔታ ሲፈጸም ወይም ደግሞ ድርጊት ፊት ለፊት ባላይም ተፈጽሞባቸው ግን ያየኋቸው ወንድሞችና ወገኖች አሉ። ሌላው አካባቢ ዝዋይም ኬርን በኋላ እዚያም ልብሳቸውን አውለቀው ሲደበደቡ፣ ሲቀጠቀጡ የምናያቸው ንጹሐን ኢትዮጵያውያን ዜጎች አሉ። ለዚህ የተደራጀ በሚዲያ መልስ የሚሰጥ ግን ደግሞ ኢቭል የሆነ ሰይጣናዊ ስራ ሌሊት እያስወጣ ሰባትና ስምንት ሰዓት የሚደበድብ አስፈላጊም ሲሆን አ እየቀጠቀጥ የሚሄድበትን ታሪክ ያየ ነውና ይህ ሰብአዊ መብት ጥሰት ፍጹም መስተካከል ያለበት ጭራሽ በዚህ ዘመን እንዲህ አይነት ሀገራት አሉ ስርአት አለ ተውዘም የምታስፈበት ፈጽሞናል ተብሎ ማንም ሰው የማይገምተው ነው እና ውጭ ሆኜ ሳየው እና ውስጥ ሆኜ ሳየው በእኔም የደረሰው ነገር ስለሆነ ከዚህ በላይ ነው። አንዳንድ ጊዜ ድርጅትን በቃላት መግለጽ አንችል ይሆናል እንጂ ስሱ ፈጽሞ መስተካከል ያለበት መወገድ ያለበት እንዲህ አይነት አጥፊ ሰዎች ስርአቱን ከመደገፍ ይልቅ ስርአቱን እያጠፉት እየሄዱ እንዳለ ሌላውም አካል ልጁን አስገብቶ መስራት ያለበት ይመስለኛል። የትኛውም መንግስት ሲመጣ ዞሮ ዞሮ የህግ በላይነት መኖር አለባቸው። ዜጎች ካጠፍ በህግና በህግ መሰረት መጠየቅ አለባቸው። ግን ህግን ሽፋን ተደርጎ የተለየ አካልን እና ወገንን ብቻ እየመረጥክ የምታጠፋበት እና የምትቀጠጥበት ተቋም ከሆነ የሀገራችን የጃሃንም ወይም ደግሞ ሌላ የሲኦል መሬት እንጂ የእኛ መሬት ወደፊት ላት ሆን ትችላለች። እንዲህ አይነት ሰው እስር ቤቶች ያየሁት ሁኔታ፣ በራስን ጋ የደረሰ ሁኔታ ፈጽሞ ፈጽሞ በዚህ ምድር መወገድ ያለበት ከዚህ ታላቅ ህዝብና ይህን ታላቅ ሳይመራ ታላቅ መንግስት ፈጽሞ የማይመጥን ነው መሆኑን ነው አረጋግጬ የወጣሁት። አሁን ደግሞ ከእስር ተለቀዋል እና የጄኔራልነት ማዕረጎ ከነ ሙሉ ኮከቡ ከነ ሙሉ ክብሩ እንዲመለስሎት እና ጡረታዎት እንዲከበር ተብሏል። ምን ማለት ነው ይሄ? ለርሶ እንደው ምንስ ስሜት አለው? ለእኔ የፈጠረው ስሜት ታላቅ ነው። ግን ከእኔ ከፈጠረው ስሜት በላይ ግን ደግሞ ለህዝባችን እና የህግ የበላይነትን እና ወደፊት ለሚፈጠረው የበለጠና የተሻለ ብሔራዊ መግባባትን ለማምጣት በሚደረገው ስራ ውስጥ የሚኖረው ሚና ቀላል ነው ብዬ አላምንም። በህግ አይደለም ይሄ እርምጃ የተወሰደው። አካሄድም ተነሻው ፍጹምም ህግን የተከተል አልነበረም። ስለዚህ አንደኛ ህግ ወደ መስመሩ እውነት ወደ መስመሩ እውነት ወደ ባለቤቱ እየመጣ መሆኑን አመላክቶኛል፣ አሳይቶኛል። ወደፊት እንደ እኔ በንጽህና ወይም ሀገራቸውን በቅንነት ለማገልገል ለሚነሱ ወገኖች ትልቅ አቅም ሆኖ ያገለግላል ብዬ አስባለሁ። እኔ የችን ሀገር ለማገልገል ባልፈል ስለሚፈልግ ውጭ አገር ብዙ ጊዜ እመላለሁ። አሜሪካ ምንድናት እንድያለው። ከዚያም በኋላ በርካታ እድሎች ነበሩ። ሰው አገርን ማወግን ለማገልገል እድሉ አንዴ ነው፣ ለመቅዳትን ሁሌም መቅዳት ይቻላል ብዬ ነው ሀገሬን ወድጄ ወይ ደግሞ አገሬን ፈልጌ የመጣሁት እና የበለጠ በቅንነት ለማገልገል ለተመሳሱ ወገኖች እና እውነትን የሚያፈላልጉ ወገኖች ትልቅ አቅም ፈጥሯል፣ እና እውነትንም ወደ ቦታው መልሷል ብዬ አስባለሁ። ሁለተኛው ነገር አሁን በተፈጠረው ብቻ ሳይሆን ወደፊትም ቢሆን መንግስት ወደ ሰፊ መሆን መቻል አለበት። መንግስት እያንዳንዳችን ጣጣር ከምናስበው ይልቅ ቀድሞ እሱ እያሰበ አት ሊስት ስህተትን በስተር ሳይሆን ስህተትን በተለየ መንገድ የሚያርቅበትና የሚያስተካክልበት ሁኔታ መፍጠርና ማመቻቸት ነው ያለበት። ስለዚህ አሁን ዶክተር አብይ ከመጡም በኋላ በነበሩት የሕዝባዊ እንቅስቃሴዎች መልካም ለውጦች አገራችን ጋር እየጀመሩ ሁላችንም በሀገራችን መሳይ ድል ላይ በጎ ነገር እየታየም ጭላንጭሉ ከወዲ እየተመለከት ነው ስለሆነ ይህ ሁኔታ በሕዝቡ እየታገዘ በሕዝቡ እየተደገፈ ባለው አመራርም ደግሞ የሕዝብን ስሜቶች እያዳመጠ የሚሄድበትን ከተከተለ እውነትም ይቺ ሀገር እንደምንፈልገውን የምንፈልገውን ስርዓት በማምጣት የስርዓቱ ደግሞ ሁላችንም ተጠቃሚዎች ሁላችንም በህግ ወለል ላይ ቆመን ስለ ሀገራችን የምንናገርበትና የምንሞግትበት ጊዜ ይመጣል ብዬ አስባለሁ። መልካም ሁኔታዎች ይታየኛል እንደኔ ልጅ የሚትጠ ወገኖች ፍትህ የተጠሙ ፍትህ እርቋቸው የነበሩ ፍትህ እየቀረባቸው መሆኑን የሚያረጋግጡበት ጊዜ እየመጣ መሆኑን ነው የሚታየኝና እንደሆነ እገነዘባለሁ ምንድን ነው በቀጥ ያሰቡት ነገር ህዝቡን ለማገልገል ወይም አሁን ተነጥቋል ተቀምጧል ያሉትን ፍትህ እንዲያገኝ እንዲያረጋግጥ የህገ በላይነት እንዲከበር ለመስራት ያሰቡት ነገር አለ እንግዲህ ወደፊት እኔን የሚፈልግ ሁኔታ ሲፈጠር ለየትኛውም አገር ይጠቅማል ብዬ ለማስበው ነገር ለማገልገል ዝግጁ ነኝ። አሁን ያለኝ እድሜ የማርፍበት ሳይሆን የምሰራበት እድሜ ላይ ነው ያለሁት። ስለዚህ አገርን ለመርዳት አንድና አንድ መንገድ ብቻ አለ ብዬ አላምንም፣ አምኜም አላውቅም እንደዚያ ስለዚህ ህዝብን የማገለግልበት በርካታ እድሎችና መንገዶች አሉ። ዞሮ ዞሮ የተሻለን ስርዓት ለማምጣት በሚደረገው ርብር የበኩሌን ሚና ለመጫወት አንድ የነበረኝ ኮሚትመንት ሁሉ አሁንም የበለጠ አለ ብዬ አስባለሁ። ቢኮስ ከተግባር የምንማረው ነገር አለ ያለፍንበትና የቆየንበት መንገድ ብዙ ነገር ሱን ውስጥ አስተምረውናል። ሲሀገር ደግሞ አነሰ ማደገም የበርካታ ህዝቦች ታላቅ ታሪክ ያላት ሀገር ነች። ስ ታሪካችን እንዲናድ ሳይሆን ይህ ታሪካችን ተጠናክሮ ዲሞክራሲያዊ ሥርዓታችን ተገንብቶ ዜጎች በእኩልነት የሚኖሩበት ሰዎች በህግና ህበ ብቻ የሚተዳደሩበት ሥርዓት እስኪመጣ ድረስ መታገላችን የሚቀር አይመስለኝም እና በዚህ ዙሪያ ላይ ከእኔ የሚጠበቅ ነገር ካለ ይሄ ነው ብዬ መናገር ባልችልም፣ ወደፊት ግን በዚያ መንገድ ራሴን ለመቃኘት ሞክሬ ያለሁ ብዬ አስባለሁ። በጣም አመሰግናለሁ። የቀድሞ የመከላከያ ዩኒቨርሲቲ ፕሬዚዳንት ብርጋደር ጄኔራል አሳምነው ጽጌ ለሰጡን ማብራሪያ በአሜሪካ ድምጽ እናመሰግናለን። እኔም አመሰግናለሁ።